ዛሬ ሐምሌ 27 2013 ዓመተ ምሕረት ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲኩም ሆነ ብሎ የሚናገረው በአሜሪካን ሀገር አትላንታ ከተማ በትምህርት ዙሪያ አማካሪና አሰልጣኝ የሚያገለግሉትን ወይዘሮ ብሌኔ ተክሉን የሰማናቸው ማህበራዊ መገናኛዎችና ሕጻናትን የተመለከተ ሀሳባቸውን በምሽቱ ያጋሩናል። የስራ ሁኔታ ማለት ነው ቀን አይልም በዓል አይልም እሑድ አይልም እንደሌላው የሲቪል ሰርቫንት ሰራተኛ አሁን በዓላቶችን ቅዳሜና ውድን ወይም ስምንት ሰዓት የመስራት ባህሪ ብቻ አደለም ያለው ሀያ አራት ሰዓት ነው የሚሰራው። አሁን ደግሞ የሰማናቸው አቶ ግዛቸው ኩራይን ነው ከ17 ዓመት በላይ የዱር እንስሳትና ተፈጥሮ ሀብቶችን ደህንነት የጠበቁ ግለሰብ ናቸው። በእንግሊዝኛው ሬንጀርስ ተብለው ስለሚጠሩት የተፈጥሮ ዘቦች በምሽቱ ያጫውቱናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዱ ሀብታሙ ስዩም እመራለሁ፣ ኤልያስ አስማሪ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር ዜናዎች እናሰማችሁ ስመኝ አመሰግናለሁ ሀብታሙ በአፋር ክልል ዞን አራት አካባቢ ከሳምንት በፊት በተፈጠረው ወታደራዊ ግጭት ከቤት ንብረታቸው የተፈናቀሉ ሰዎች ቁጥር 75 ሺህ እንደደረሰ የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት አስታወቀ ችግሩ የሚቀጥል ከሆነና በፍጥነት መቀልበስ ካልተቻለ ከግማሽ ሚሊዮን የሚልቅ የክልሉ ህዝብ ለሰባዊ ቀውስ ይዳረጋል የሚል ስጋት እንዳለው ጽህፈት ቤቱ ጨምሮ ገልጿል ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ኮሚሽን አፋርና ሶማሌ ክልሎች በይገባኛል የሚወዛገቡባት ገዳማይቱ ወይም ገርበ ኢሴ በነዋሪዎች ላይ እየደረሰ ያለው የህይወት መጥፋት፣ ንብረት መውደምና መፈናቀል እንደሚያሳስበው ገለጸ። የሶማሌ ክልል መንግስት በበኩሉ በአሁኑ ሰዓት 3 ሺ አባወራዎች በገርበ ኢሴ ወይም ገዳማይቱ እንደተፈናቀሉ ገልጾ የፌዴራል መንግስት ለተፈናቃዮች ድጋፍ እንዲያደርግ ጥሪ አቅርቧል። ኮሚሽኑ በመግለጫው በግጭ ቱ ምክንያት የሞቱትንና ጉዳት የደረሰባቸውን ሰዎች ቁጥር እንዲሁም የደረሰውን የንብረት ውድመት መጠን ያለው መረጃ ውስን እንደሆነ ገልጾ ለዚህም የጸጥታ ሁኔታ ወደነበረበት ባለመመለሱ እንደሆነ አስታውቋል። ዘገባው የአዲስ ቸኮል ነው። በነገ ውለት አዲስ አበባ እንደሚገቡ የሚጠበቁት የዩኤስኤድ አስተዳዳሪ ሳማንታ ፓወር በትግራይ ክልል ረሃብን ለመከላከል የተሟላና ያልተገደበ ሰብአዊ ተደራሽነት እንዲፈቀድ በኢትዮጵያ መንግስት ላይ ግፊት ማድረግ የጉዟቸው ዓላማ እንደሆነ አስቀድመው ገልጸዋል። ይሁንና የሚያደርጉት ግፊት ስለሚያካትታቸው ነጥቦች የተባለ ነገር የለም። የኢትዮጵያ ባለስልጣናት ግን በትዊተር ገጻቸው ባሰፈሩት ጽሁፍ ስለ ሳማንታ ፓወር ጉብኝት ባይገልጹም በሱዳን በኩል የሰብአዊ ድጋፍ መተላለፊያ መስመር እንዲከፈት የሚደረግ ያሉትን ጫና በጽኑ ተቃውመዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ጫናውን ግልጽ የሆነ የተንኮል ወጥመድ ሲሉ ገልጸዋል። በሌላ በኩል ራሱን የትግራይ መከላከያ ኃይል በማለት የሚጠራው ቡድን መሪ እንደሆኑ የሚነገርላቸው ጀነራል ጻድቃን ገብረ ትንሳይ በአማራና በአፋር ክልሎች በኩል ጥቃት የተከፈቱት ትግራይ የተዘጉባትን በሮች ለመክፈትና የትግራይ መንግስት ብለው በገለጹት አካል የተቀመጡ ቅድመ ሁኔታዎችን የኢትዮጵያ መንግስት እንዲቀበል ጫና ለማሳደር መሆኑን ገልጸዋል። የዩናይትድ ስቴትስ የጦር ኃይል በሶማሊያ የአልሻባብ ታጣቂዎች ላይ በድጋሚ የአየር ጥቃት ማካሄዱን አረጋግጧል። ይህም ሁለት ሳምንት ባልሞላ ጊዜ ውስጥ ሶስተኛው የአየር ጥቃት መሆኑ ነው። በማዕከላዊ ጉልሙዱድ ክፍለ ግዛት ቀይ ካድ በሚባል አካባቢ ትላንት እሁድ የአየር ጥቃት የተፈጸመው የሶማሊያ መንግስት ኃይሎችን ለማገዝ መሆኑን የዩናይትድ ስቴትስ የጦር ኃይል አስታውቋል። ቀደም ሲል የሶማሊያ መንግስት ባወጣው መግለጫ የአየር ጥቃቱ የተካሄደው የፌዴራል ኃይሎችና ና በዩናይትድ ስቴትስ የሰለጠኑ ወታደሮች ከታጣቂዎቹ ጋር እየተዋጉ ባሉበት አካባቢ መሆኑን አስታውቆ ነበር። ሆኖም የቆሰሉ ወይም የተገደሉ ታጣቂዎች ስለመኖራቸው በዝርዝር አልተገለጸም። የሶማሊያ የማስታወቂያ ሚኒስትር ባወጣው መግለጫ በዚህ ጥቃት አልሻባብ በሶማሊያ መንግስት ላይ ጥቃት የመሰንዘር አቅሙ በከባዱ የተመታ መሆኑን አስታውቋል። ዩናይትድ ስቴትስ ውስጥ ዴልታ የሚባለው የኮሮና ቫይረስ ልውጥ ዝርያ ስርጭት እየጨመረ መሄዱ አስቸጋሪ የስቃይ ወቅት ተደቅኖብናል ሲሉ ከፍተኛው የተላላፊ በሽታዎች ታዋቂው ዶክተር አንቶኒ ፋውቺ ተናገሩ። የፕሬዚዳንት ጆ ባይደን የህክምና ጉዳዮች ከፍተኛ አማካሪው ዶክተር ፋውቺ በኤቢሲ ቴሌቪዥን ቀርበው በሰጡት ቃለ መጠይቅ ሁኔታው እየከፋ ነው የሚሄደው ብለው፣ ለዚህም ምክንያቱ መከላከያውን አንከተብም ያሉ በሚሊዮኖች የሚቆጠሩ ሰዎች ናቸው ብለዋል። ባለፉት ሳምንታት በቫይረሱ የሚያዙ ሰዎች ቁጥር በከፍተኛ ደረጃ መጨመሩን ተከትሎ ሳይከተቡ የቆዩ አንዳንድ ሰዎች ለመከተብ እያሰቡ መሆናቸው ተገልጿል። አሜሪካዊ ን ክትባቱን እንዲወስዱ በየቀኑ እየተማጸኑ ያሉት ዶክተር አንቶኒ ፋውቺ ብትከተቡ ራሳችሁን ከከባድ ህመምና ከሞት ትታደጋላችሁ ቫይረሱ እንዲዛመት እድል የሚሰጡት ያልተከተቡ ሰዎች ናቸው ብለዋል ባለፉት ስድስት ሳምንታት በሀገሪቱ ካለፈው የካቲት ወር ወዲህ ባልታየ ቁጥር በየቀኑ ሰባ ሺህ አዲስ ተጋላጮች እየተመዘገቡ ሲሆን አንዳንድ የኮቪድ-19 ተከታታዮች በአውሮፓውያን ነሐሴ ወር ውስጥ ዴልታ ዝርያ በይበልጥ እየተዛመተ ሲሄድ በየቀኑ ከአንድ መቶ አርባ ሺህ እስከ ሶስት መቶ ሺህ ሰዎች ሊያዙ እንደሚችሉ ያዋል። አድማጮች ለሰዓት የያዝኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችን ስለሆናችሁ እናመሰግናለን። ማናቸውም ማስተያየት ቢኖራችሁ ቪኦኤ አምሃሪክ በተሰኘው ገጻችን በኩል አድርሱን። አሁን ወደ ቀዳሚው ዘገባ እንሻገር። የማህበራዊ ሚዲያ አጠቃቀም እውቀት ለማንኛውም ተጠቃሚ አስፈላጊ ቢሆንም በተለይ ነገሮችን የሚያመዛዝነው የአእምሯቸው ክፍል ገና በማደግ ላይ ያሉ ሕጻናት ግን በማህበራዊ ሚዲያዎች ላይ የሚያጠፉት ጊዜና የሚያገኙት መረጃ ክትትል ያስፈልገዋል። ሆኖም በኮቪድ-19 ምክንያት ልጆች አብዛኛውን የትምህርትና የመዝናኛ ጊዜያቸውን በኮምፒውተር ፊት ለፊት የሚያጠፉ በመሆኑ የወላጆችን ቁጥጥር አስቸጋሪ አድርጎታል። ለመሆኑ ልጆች የማህበራዊ ሚዲያን መጠቀም አለባቸው? ከተጠቀሙት የቤተሰብን ክትትል ምን ምን ድረስ መሆን አለበት በሚለው ላይ ባለሙያ ያነጋግረናል። ባለሙያን ያናገረችው ስመኝሸ ቆይናት እንደሚከተለው ይቀርባል። ስሜ በብሌን ተክሉ እባላለሁ። አትላንታ ነው የምኖረው። ሙያዬ በልጆች ማስተማርና አስተማሪዎችን ትሬን በማድረግ ከሀያ ዓመት በላይ ያሳልፍ ነ በዚህ በቴክኖሎጂ በኢንተርኔት ዘመን ልጆች የሚያዋቸውን የሚወስዷቸውን መረጃዎች መቆጣጠር ይቻላል? ምን ያክል መቆጣጠር ይቻላል? በመሰረቱ የልጅ አላፊ ወላጅና በወላጆቹ አጠገብ ያሉ አዋቂዎች ናቸው። ወላጆች ቤት ውስጥ ቢላን እንደሚከለክሉት ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዚህ ሰዓት ይህንን አይነት ጌም መጫወት ትችላለህ። በዚህ ሰዓት ደግሞ ይህን አይነት ጌም መጫወት አትችም። በኮምፒውተር ፊት የምታሳልፉ ሰዓት ለአይንም ሆነ ለጭንቅላት በጣም ሊጎዳ ስለሚችል ብለው እዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር ነው። ከሰባት ስምንት በኋላ ይከብዳል መቆጣጠር። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መርጦ የሚገልጽ ዌብሳይት አለ። ኮመን ሴንስ ሚዲያ ሁሉንም አይገልጽም። ሁሉንም አይዘረዝርም። ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው። እንግሊዝኛ ነው። ወደፊት እንግዲህ በአማርኛ ይተረጉማል ልዬ ተስፋ አደርጋለሁ። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀል ወላጆች ይህን አይነት መንገድ አላቸው። ልጆች ቤት ስራቸው መስራቱ ብዙ ብዙ ልጆች እንግዲህ ግዴታቸውን ያውቃሉ ብዬ ነው የማስበው። ከዛ በኋላ ግን ያለውን ሰዓት እስፔሻሊ በኮቪድ ጊዜ ምን ማድረግ እንዳለባቸው ስለሚጫፋቸው ወይ ስፖርት ወጥተው መጫወት አይችሉም፣ ወይ ከሌሎች ጋር መገናኘት ስለማይችሉ ወደ ኮምፒውተር መሄዱ የሚያስገርም ነገር አይደለም። ያንን ወቅት ግን ዋይፋዩ ከተነቀለ ከግድግዳው ሄዶ መንቀል ይቻላል። የሮም ይባላል። እሱንም ሄደው ሪዚዩም ወይም ፖዝ ማድረግ ይችላሉ። በሱ በሱ መቆጣጠር ይቻላል። ከቤት ያለው ቁጥጥርና ክትትል እንዳለ ሆኖ ልጆች ከትምህርት ቤት በተለይ ከእድሜ ጓደኞቻቸው ጋር ሲሆኑ የሚያዩትንና የሚሰሙትን ማወቅ መሞከር ይፈልጋሉና በዛ በኩል ጫና እንዳይኖር ማድረግ ይቻላል። የልጆቻችን ጓደኞቻችን በጣም በጣም መከታተል እና መመልከት ያለብን ጉዳይ ነው። ልጅ ልጅን ነው የሚሰማው። ከተወሰነ እድሜ በኋላ ልጅ ያጠገብ ማን አለው ብሎ መጠየቅ በጣም አስፈላጊና ግዴታችን ነው። ዋናው ልጆቻችን መግለጽ ያለብን አንተ ወይ አንቺ ግዴታሽ ለአንቺ ነው፣ ለራስሽ ነው። ምክንያቱም በአንድ ጉዳይ ቢፈጠር የምትጠየቅ ስለ አንቺ ወይ ስለ አንተ ነው፣ ስለ ጓደኛህ አይደለም። ጓደኛ ጥሩ ነው፣ ጓደኛ በጎ ነው። ጓደኛ ጥሩ ሊሆን ይችላል፣ ጓደኛ መጥፎ ሊሆን ይችላል። በመጨረሻ ግን ድርጊታችንን የምንጠየቀው እኛ ነን። ማንም አይደለም እና ይሄ ከልጅነት ጀምሮ ተኮትቶ ማደግ ያለበት ጉዳይ ነው። የመምህራንስ ኃላፊነት ምን መምሰል አለበት? ምናልባት በወላጆችና በመምህራን መካከል በዚህ ጉዳይ ላይ የቅርብ ውይይት መኖር ያለበት ይመስለኛል። አይደለም ልጆቻችን ወረቀት የሚያመጩበት ከትምቴት ወይም ኢሜል በሚላክበት ጊዜ ወይም ደግሞ ትምህርትም በሚሰጥበት ጊዜ ስለዚህ አይነት ጉዳይ አጢኖ መመልከት ያስፈልጋል። ቴክኖሎጂ በጣም ይቀያየራል። አሁን ስናፕቻት የሚባለው በጣም ለልጆች ይጎዳል ተብሎ የሚሄዱት ነገር ነው። አንዱ ደግሞ በስናፕቻት የተላከ ነገር የሚጠፋ ይመስላቸዋል ልጆች እውነትም ቢያነቡ ደግሞ ይጠፋል ይላል። ነገር ግን ምንም ነገር በቴክኖሎጂ የተጻፈና የተለጠፈ ነገር ለወቅቱ ይጠፋል እንጂ ፈልጎ ላገኘው ሰው ሊገኝ ይችላል። እሱንም ማስረዳትና ትምህርት ቤቶች በተቻለ መጠን በትምህርት ቤት አካባቢ የሚሰራ ሰው ስለሆንኩ በልጆች አካባቢ ብዙ አመት ስለሰራሁኝ በተቻለ መጠን ብዙ ነገር ስለምንል የሚላከውን ነገር ወላጅ ማንበብ አለበት። ካልገባ ትምህርት ቤቱ መጠየቅ አለበት። በልጁ ላይ አንድ ባህሪ ካየ መከታተል አለበት። አይናችን ከልጆቻችን ላይ አይነሳ። ማህበራዊ ትስስር ሚዲያዎችን የሚጠቀሙ ልጆችስ አጠቃቀማቸው ምን መምሰል አለበት? እንግዲህ በተለያየ ጊዜ በማህበራዊ ትስስር ገጾች ምክንያት የምንሰማቸው እስከ ሞት የሚያደርሱ ችግሮች አሉ። በዛ ላይ ሁሉም የትስስር ገጾች የእድሜ ገደብ ቢኖራቸውም ከ13 ዓመት በታች ሆነው ከእድሜ ጓደኞቻቸው ላለማነስ ሲሉ የየራሳቸውን ገጾች ከፍተው የሚጠቀሙ በርካታ ህጻናት አሉና ይህንንስ እንዴት ታይዋለሽ? ለተማሪዎች እምቢ የሚባለውን ነገር እንደማይወዱ እናውቃለን። እና ሙሉ ለሙሉ ደግሞ እምቢ ማለት ልክ አይደለም። ልክ አሁን እንዳልሽው ከጓደኛ ሊለይ ይችላል። ስለዚህ እምቢ ሳይሆን ይሄን ይሄን አይነት ነገሮች ከፈለግ ከፈለግሽ መተሽ አስረጂኝ። ወላጅ ደግሞ ስለዛ ጉዳይ ማጠየቅ ወይም ማንበብ አለበት። እሺ፣ ይሄን ይሄን አድርግ ነገር ግን አንቺ ራስሽን የሚጎዳ አንተ ራስን የሚጎዳ ነገር ከሆነ ከማድረግ በፊት ነው በትንሹ እንኳ የምትሀዋየ ዝም ብለህ አትግባበት፣ ዝም ብለሽ አታዘጊሆ ብሎ መናገር ይችላል። አይናችን ከልጆቻችን አይለይ። አሜሪካን ሀገር ያለን ስራ እውነትም በአለም ላይ የወላጅ አንደኛው ስራ ከኮቪድ በፊት ልጅ ማሳደግ ነበር። ከኮቪድ በኋላ ቤት ውስጥ ተቀምጠ ከኮምፒውተር ጋር ስለምንል አይናችን እና ጆሯችን ከልጆቻችን ከሚያደርጉት እና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳዩ እኔን አስተምረኝ እስቲ አሳዩ ወይ ይሄማ እንዴት ደስ ይላል። እኔ አብረን እሺ ዳንስ ነው ደንስ ስቲ ደን እሺ ይሄ ግን እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎ በጎውን መብራት ይቻላል። ምን አሁን ጥሩ ሀሳብ አነሳሽ፣ ምናልባት የማጠቃለያ ልናደርገው እንችላለን። በወላጅና በልጆች መካከል የሚኖረው ግንኙነት መነጋገር በምን መልኩ መሆን ይችላል? በተለይ ከፍ ሲሉ በአስራዎቹ እድሜ ሲሆኑ የራሳቸውን ነገር ይፈልጋሉ ልጆች በራሳቸው ማድረግ መደበቅ አይነት ባህሪዎችም ሊያመጡ ይችላሉ። እና ሚስጥር ከወላጅ ጋር እንዳይኖራቸው በወላጅ እና በልጆች መካከል ሊኖር የሚገባው ኮሚኒኬሽን ወይም ወላጅ ደግሞ ያንን ኮሚኒኬሽን እንዴት መፍጠር ይችላል? አንደኛ በቤቱ በቤታችን እንገኝ፣ ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን፣ አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ እኮ ሆነ ብሎ የሚናገረው። ሶስተኛ እንቢ አይሆንም፣ ተው የሚባለውን እንቆጠር። አስረዳኝ፣ ለምን እስቲ፣ ኤሌን አሳየኝ ብለን ተማሪ ይመስለን የመቅረብ ግዴታ አለብን። እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠኑ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። ልጆቻችን መናገር የሚችሉት እኛ ለማዳመጥና ለመማር ዝግጁ ሆነን ከተገኘ ነው። ቢሌኒ በጣም ነው የማመሰግነው። በተለይ ከቴክኖሎጂ አጠቃቀም በወላጅና በልጆች መካከል ያለው ግንኙነት መመምሰል አለበት በሚለው ሀሳብ ላይ የባለሙያ ምክርሽን ስላካፈልሽን በአድማጮች ስም በጣም አመሰግናለሁ። በጣም አመሰግናለሁ። ዜ በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅም ነው ወደ እናንተ እየደረሰ ያለው አብራችሁን ስለምትሆኑ እናመሰግናለን። ከሰሞኑ የዓለም ሬንጀርስ ቀን ተከብረዋል። ሬንጀርስ የሚለው ቃል የዱር አራዊትና የተፈጥሮ መስቦች ላይ አደጋ እንዳይከሰት የሚለፉ ዘቦች በሚለው ልንተካው እንችላለን። ቀኑ የኒህን ዘቦች ልፋት ብሎ ማስተዋጽኦ በማጉላት አክብሮት እንዲሰጣቸው ያለመነው። ዛሬ የኒህ ዘቦችን ሕይወት በአጭሩ የሚያስቃኙን እንግዳ ጋብዘናል። ለአስራ ሰባት ዓመት በአዋሽ ፓርክ በዱር እንስሳት ጥበቃ ስራ ላይ የቆዩት አቶ ግዛቸው ኩራይ ናቸው እንግዳችን። ስራው ምን እንደሚመስል ቀድሞ ያስረዱናል። የስራ ሁኔታ ማለት ነው። ቀን አይለም በዓል አይለም እሑድስ አይለም። እንደሌላው ሌላው የሲቪል ሰርቫንት ሰራተኛ አሁን በዓላቶችን ቅዳሜና እሑድን ወይም ስምንት ሰዓት የመስራት ባህሪ ብቻ አደለም ያለው፣ ሀያ አራት ሰዓት ነው የምንሰራው እዛ ውስጥ በብሔራዊ ፓርክ ውስጥ ነው ክትትል ሞኒተር እንድናካሄደው። የብዙ ሰውን ደህንነት ነው የምንጠብቀው። እንዲሁም በድንኳን ወተ የሚሰፍርበት ሁኔታዎች አሉ ማለት ነው። አንዳንድ ቦታዎች ላይ በተወሰኑ የጥበቃ ኬላዎች አሉ የለም፣ እነኛ ላይ ማለት ነው ድንኳን ተክለን እናድራለን። ከኮቪድ ጋራ በመሆን ማለት ነው። እንዲሁም ቀን ስራው ለድንገት ተነሱ ይባልበት ሁኔታ ደግሞ ትዕዛዝ ይተላለፋል እና ስራው ለዛ ነው በጣም ተሬንጅ ያለው ነው። ግን እኛ ማለት ነው ደስ እያለ ነው በሞራል ነው የምንሰራው። ምክንያቱም ለአላማ ነው እየሰራን ያለ ነው። መም ሁሉም ሰራተኛ ደሞ መስሪያ ቤት መጠሪያው አገኝበታለሁ ደሞዝ ይከፍለኛል ብሎ ነው አይደለም። እኛ ስንገባ ነበር ይሄ መጨረሻ ላይ ግን፣ በስራ ውስጥ ስንገባ ሲስተም ውስጥ ስንገባ ማለት ነው ለአላማ በቃ ለአላማ ነው የምንሰራው እና ያንን ይመስላል። ሚባል ኮንፍሊክት አንዳንድ ጊዜ ይገጥመል፣ ግጭቶች ይገጥመል። ኮሚኒቲቤት ኮንዘርቬሽን እንደማካሄዳችን ማህበረሰቡ ጋርም ግጭት እንዳይፈጠር ጥንቃቄ፣ ማህበረሰቡ ላይ ጉዳት እንዳይደርስ ሰሚቱ ላይ ማለት ነው። ያንን ሁሉ ጥንቃቄ አድርገን አልፎ ጠፎ ህግ ወጦች ካጋጠሙ ወደ ህግ እናቀርባለን ይዘን ያው የዱር ህይወት ነው። በአጠቃላይ የዱር ህይወት ነው። ደስ ይላል። ተፈጥሮ ውስጥ ነው የምንሰራው። የስራ ባህሪው ጥንካሬው ምን ያህል ነው በጣም ብለህ ላልከው ማለት ነው፣ ድንገት እንደወጣ ማለት ነው ውለህ አድረስ በማ ሰላ ክፍቱ እምትመጣበት ሁኔታ ይኖራል። ከዛ ደግሞ የተወሰነ ሰዓት እረፍት አድርጋ እኛ ረፍታችንንም ይሄ ነው ብለን ና ይሄ የእረፍት ሰዓቴ ነው የምንለው ነገር የለም። እንግዲህ አቶ ግዛቸው እርስዎ ለበርካታ አመታት ነው በዚህ ስራ ውስጥ የተሰማሩ የተለያዩ አሳዛኝም አስደሳችም ገጠመኞች ይገጥሙታል ብዬ አስባለሁ። የስራው ጸባይ ሁኑ ሁለት ሺህ ሰባት ምናምን አካባቢ ላይ ነው ድርቅ ነበረ። የአካባቢ ህብረተሰብ አማራጭ አልነበረውም። ለሊት ለግጦሽ ይገባል። ቀን ስንከለክለው ነውልና፣ ለሊት ለግጦሽ ይገባል። ያን ጊዜ ማለት ነው ነው እነሱ በስሙ እየታጠቁ ናቸው። ኮንዘርቬሽን ላይ ሰው መሞት የለበትም እንደአግባቡስ ማለት ነው። እኛም መተኮስ እንደሌለብን እነሱንም ተውያልን እያረጋጋን እያረጋጋልን እያሯበን ምን እያልን በቃ የሆነ ትንሽ የተጋረጠ ጠንከር ያለ አደጋ ነበረ፣ እና እንደዛ አድርገን የመለስንበት ሁኔታ ነበር። በጭለማ ነው። አብሰብ እንግዲህ ቤተሰቡስ መውጫ መግቢያውን ሁሉንም ከእኛ እኩል ያውቀዋል። ችግሮች ከመፈጠራቸው ማለት ግጭት ሊፈጠር ነበር። የተኩስ ልውውጥ ሊደረግ ሲል ወደ ሰማይ ሲተኩሱ ማህበረሰብ ውስጥም ስላለው አብረውን ማለት ነው አትተኩሱ እኛም የእናንተው እናንተ የኛ ናችሁ። ይህን ሬጅስቶር የምንጠብቀው ለእናንተው ነው። ስለዚህ በሰላም ከብቱ አስወጡ መልሱ ብለ ብለው በኦሮሚኛ ተናጋሪ ልጆች ስለነበሩ ማለት ነው። በዛ መልኩ በቃ ወደ መጥፎ ሁኔታ ሊሄድ የነበረው ችግር ተፈቷል። ይህ በጣም አልፎ ተርፎም ያው ባቸው ምትዘግቦታላችሁ ናንተም ህይወት የምሰዋቸው የሆነበት ሁኔታዎች ነበሩ። አዎ በአንድ ወቅት የተኩስ ልውውጥ ምናምን ተደረገና፣ ማለት ነው ያው እኛ በቀጥታ እነሱ ላይ እርምጃ መውሰድ የለብንም። ኮንዘርቬሽን ነው፣ ተፈጥሮ ሀብት ላይ ደግሞ ሰው መሞት የለበትም። ይሄ ጦር ሜዳ አይደለም በሚል ነው እኛ አሳቢው፣ እንደገና በሚሰጠንም ከኢትዮጵያ ዱር እንስሳት ባለስልጣን የሚሰጠንም ትሬኒንግ ማለት ነው ከህብረተሰቡ ጋራ እጅና ጓንት ሆነን እንድንሰራ ነው። ያው ትንሽ ህብረተሰብ ውስጥ የግንዛቤ ምጥረት ስላለ ያንን በጥላቻ አይን የማየት ሁኔታ ነበረ። በአሁኑ ሰዓት በእርግጥ ተስተካክሏልና ከዚህ ህይወትም ቀደም ባለው ጊዜ ህይወትም ጠፍቷል። ተወሰነ ደቂቃ ውስጥ ማለት ነው እኛ አስወጡ ልንላቸው እየሄድን ቀጥታ ነው ጥይት የጠቆሱብን። አልፏል፣ ህይወት እናንተም እንደዘገባችሁት እናሰፍሳለን። እና አንድ የስራ ባልደረባችን ዝም ብሏል። ትቆስላለህ፣ ትመታለህ ትሞታለህም እንደሚነግሩኝ፣ ሞት ያለበት መቁሰል ያለበት ለአደጋ መጋለጥ ያለበት ስራ ነው። በዚህ ስራ ውስጥ ለአመታት እንዲቆዩ ምክንያት የሆኑት ምንድን ነው? ስራ ነው ምን አለ መሰለህ፣ ተፈጥሮ ሀብት ውስጥ ስትገባ ማለት ነው የስራው ባህሪ በጣም ደስ የሚያሰኝ ነው። ይሄ ኮ አምልኮ ዴይ ቱ ዴይ ላይፋችን አይደለም አደጋ የሚገረጠው ማለት ነው። አልፎ አልፎ ስ የሚከሰተው ነው። ሌላም ቦታ ከተማ ውስጥ ደግሞው ሰው ይሞት የለም እንዴ ጥይት ባርቆም ደግሞ ስለመወዳ ላይም ሰው ይሞታል። ግን እዛ እዛ ጋር ማለት ነው እኛ የስራው ባህሪና የስራው ሁኔታ የተፈጥሮ ሀብት ጥበቃ ባለሙያዎች እንደመሆናችን መጠን ማለት ነው ደስታ ነው የሚሰማል። በቃ ትረካ አለ ሰርሰት ሲሆን አለ ከትልል ከብዙ ከትልልቅ ሞራን ጋራ ሪሰርቸሮች ጋራ ከተለያዩ አለም የሚመጡ ቱሪስቶች ጋራ ስራው ያገናኝሃል ብዙ ነገሮችን እውቀት ገበያለ ሂደት ውስጥ እያለች ደግሞ ኢማጅን እንግዲህ ሰው ለመዝናናት የሚመጣበትን ቦታ እኛ እንደ መኖሪያ አድርገን ነው የምንኖርበት። ያ ቦታ ማለት ነው ቱሪስቶች ከፍለው የሚገቡበት ቦታ ለእኛ እንደ መኖሪያችን ነው። እኔ ብቻ አይደለሁም። እዛ ከማህበረሰብ ውስጥም እራሱ የሚቀጠሩት ኮሚኒቲ ስካውቶች ማለት ነው። ልክ ከገቡ በኋላ እኛን መስለው ነው ቁጭ የሚሉት። የተለየ ፍቅር ነው የሚሰጣቸው። ከዚ አንጻር ነው ለረጅም ሰዓት ሰራ ልሰራ የሚቻልኩት ማለት ነው። ስራውን ለማጠናከር በዚህ ዘርፍ ውስጥ የሚሰማሩ ሰዎችን ለማበረታታት ምን አይነት መላ ሊወሰድ ይገባል ብለው ይመክራሉ። ሞር የበለቀ ማለት ነው። መንግስት ኮሰቶበት በክልሎች ደረጃ እ በፌዴራል የወጣ ድሮንሳ አዋጅ ማለት ነው የበለቀ ክልሎች ቢሰሩበት ከጎናችን ቢሆኑ አጎራባች ወረዳዎች እነሱ እነሱ ከኛ ጎን ቢሆኑ አንድም ህገወጥ ስናቀርብላቸው ቅጣት የተወሰነበት እንዲጠጡ ድጋፍ ቢያደርጉልን ይህ ነገሮች ቢሆኑ ማለት ነው። እንደገና የኢንሹራንስ የወተት ዋስትና መድን ቢኖረን መንግስትን ማለት ነው የስራውን ቻሌንጅ በማለት የደሞዝ ጭማሪ ይደረግለን። እኛ ከማህበረሰብ ወተን ከቤተክርስቲያን የሚሆን መስጊድ የሚሆን ሰዎች ቢያንስ ሌሎች ፐብሊክ ሰርቫንቶች እሁድም ቅዳሜ በረፍ ሰዓታቸው ከማህበረሰቡ ጋራ ከህብዝብ ጋራ ነው የሚኖሩት። እኛ ግን ከዛ ውስጥ ደለን እዛ ውስጥ ነው የምንኖረው ሁሉን ነገር ትተን ነው በቃ ዱር ቤት የበለው ሁሉን ነገር ትተን ነው እዛ እንዲኖር ያለ ነው። ስለዚህ ይህን ከግምት ውስጥ በማስገባት የበለጠ ደግሞ መንግሥት አሁን እየሰራ ባለው ላይ ባለስልጣን መስሪያ ቤቱ እየበለጠ ድጋፍ እንዲያደርግልን እላለሁኝ። ባለድርሻ አካላቶች እነዚህ የአጎራባች ክልሎች ክልሎች ከጎናችን ሆነው ቢረዱን ለውጥ እናመጣለን የሚል አሳባለ እና በመጀመሪያ ደረጃ ግን ለእኛ ለሰራተኛው ከመታሰብ በፊት ከዚኛ ፓርቶች እንዲሁም ሰው የጥበቃ ቦታው የሚድንበት ሁኔታ እንዲመቻችን የኛ ፍላጎታችን የኛ ጥያቄያችን ለውጦች እንዲመጡ ማለት ነው። ምን በረአያችን ማለት ነው ምቹ የሆነ የጥበቃ ቦታን በመፍጠርና እንዲሁም ሰው ላይ ጥበቃ በማካሄድ የቱሪስት ፍሰትን ወደ ጥበቃ ቦታዎች ወደ ብሔራዊ ፓርኮች ማጉረፍ ነው ረአያችንም። እና ይህ ከሆነ ለንኛ ከዛ በኋላ ለኛ ይደርሳል፣ ሁሉም ነገር ትልቁ ነገር ለውጥ ምድር ላይ እንድናመጣ ነው የኛ ፍላጎት። እርስዎ አዋሽ ብሔራዊ ፓርክ በሚባለው ተቋም ውስጥ እንደሚሰሩ ነው የሰማሁት። በዚህ ብሔራዊ ፓርክ ውስጥ ምን አይነት መስህቦች አሉ? አድማጮቻችን በአጠቃላይ ያለውን ስዕል እንዲመለከቱት ከማሰብ ነው ይህንን የምጠይቀውት በአጠቃላይ አዋሽ ብሔራዊ ፓርክ ማለት ነው። እንደ መስህብነት ብቻ ሳይሆን፣ ደግሞ እንደ የገቢ ምንጭ ብቻ ሳይሆን ጥናትና ምርምር ቦታ ነው እንዳልኩ ወደ ስድስት መቶ ዝርያዎች ያያዝ እንደገና ደግሞ ሰባ ሰባት አይነት አጥ በሆኑ ሰዓት ወደ አራት መቶ ሀምሳ ምናምን አይነት ስልሳ ምናምን አይነት የወፍ ዝርያዎች ይገኙበታል። እና በርዶክተሮች ይመጣሉ። በርዶችን ኤሪያ ነው ቦታው። እንደገና በተጨማሪ ደግሞ ለሳይንሳዊ ጥናትና ምርምር ይመጣሉ የተለያዩ ቱሪስቶች ዩኒቨርሲቲዎች መጥተው እዛጋ ነው አፓራንታቸው ሲመጣው ሪሰርቻቸውን እዛጋ የሚያካሄዱ በተለያየ ቦታ መጥተው። ይህ ሁሉ እንግዲህ አዋሽ ብሔራዊ ፓርክ ምቹ ከመሆኑ የተነሳ ነው። እንዳለ ቅርሱን መጠበቅ ብቻ ሳይሆን ለሳይንሳዊ ጥናትና ምርምር ይውላል፣ ለኢኮቱሪዝም ይውላል፣ ለስነ ውበትና መዝናኛ ይውላል። ከሌሎች ፓርኮች ለየት እንደሚያደርገው ብያለሁ እንደዚህ ሳቫና ግራስ ላ እንዳለው ቡሽ ላ እንዳለው ዌት ላ እንዳለው። እጅግ በጣም አመሰግናለሁ አቶ ግዛቸው። ሬንጀርስ ስለሚባሉት እና የእንስሳት ማቆያ ስፍራዎችን ደህንነት የሚጠብቁ አካላትን ያለውን የስራ መልክ ስለነገሩን በጣም ነው የማመሰግነው። እኔም አመሰግናለሁ። እሺ ማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አድማጮች፣ አሁን ደግሞ ስለ ቶኪዮ ኦሎምፒክ አንዳንድ መረጃዎች እንስጣችሁ። የቶኪዮ ኦሎምፒክ ክንውኖች ዛሬም ቀጥለዋል። ዛሬ ቀደም ብለው በተደረገው የሴቶች ስምንት መቶ ሜትር ፍጻሜ ውድድር አቲንግ ሚው ከዩናይትድ ስቴትስ፣ ኬሊ ሃችኬንሰን ከእንግሊዝ፣ ሬቨን ሮጀርስ ከዩናይትድ ስቴትስ ከአንድ እስከ ሶስተኛ ያለውን ደረጃ በመያዝ ጨርሰዋል። ኢትዮጵያን በሴቶች ስምንት መቶ ሜትር ወክለቻት ሀብታም አለሙ በዛሬው ውድድር ስድስተኛ በመሆን አጠናቃለች። በአጠቃላይ የሜዳሊያ ብዛት ቻይና ና ዩናይትድ ስቴትስ በእኩል የሜዳሊያ ብዛት ቀዳሚ ሆነዋል። ስቱዲዮ እስከ ገባንበት ሳት ድረስ ያገኙት የሜዳሊያ ብዛት 68 ነው። የሩሲያ ኦሎምፒክ ኮሚቴ በሶስተኛ ደረጃ ላይ ይገኛል በአምሳ ሁለት ሜዳሊያዎች ቀጣዩ ዘገባ ወደ ዩናይትድ ስቴትስ ይመልሰናል። በዩናይትድ ስቴትስ ዴልታ የተሰኘው ኮቪድ-19 ቫይረስ መስፋፋትን ተከትሎ ባለስልጣናት አዲስ የአፍና አፍንጫ መሸፈኛ መመሪያ እያስጀመሩ ነው። አንዳንድ ቀጣሪዎችና ምግብ ቤቶችም የክትባት ወረቀት ጭምር እየጠየቁ ይገኛሉ። የሚሼል ኩንን ዘገባ ኤደን ገረመው እንደሚከተለው ታሰማናለች። እጅግ ተላላፊ በሆነው ዴልታ በተሰኘው የኮሮና ቫይረስ አይነት በዩናይትድ ስቴትስ የኮቪድ-19 ቫይረስ ተስፋፍቷል። በሳን ፍራንሲስኮ ከተማ ሁለት ሆስፒታሎች ውስጥ የሚሰሩ ከሁለት መቶ በላይ የሚሆኑ ተቀጣሪዎች ላይ ቫይረሱ ተገኝቷል። እንደ ኒውዮርክ ታይምስ ዘገባ ከሆነ አብዛኞቹም ሙሉ ለሙሉ ክትባት ወስደዋል። በተመሳሳይ ትላንት ቅዳሜና ሁድም ፍሎሪዳ ግዛት በ24 ሰዓት ጊዜ ውስጥ ከ21 ሺህ በላይ የቫይረሱ ተጠቂዎችን በመመዝገብ ክብረ ወሰን ሰብራለች። የፕሬዝዳንት ጆ ባይደን ዋና የጤና ጉዳዮች አማካሪ የሆኑት ዶክተር አንቶኒ ፋውቺ በዚህ ሳምንት ኤቢሲ የተሰኘው ጣቢያ ላይ በሚተላለፈው ዘዊክ በተሰኘ መሰናዶ ላይ ቀርበው እንዲህ ብለው ነበር። ሪስ ከሰው ወደ ሰው ለመተላለፍ ከፍተኛ የሆነ አቅምና ፍጥነት ባለው ቫይረስና በወረርሽኙ ምክንያት እጅግ ከባድ የሆነ የህብረተሰብ ጤና ችግር ገጥሞናል። ከመቶ ሚሊዮን በላይ የሚሆኑ አሜሪካውያን ባልተከተቡበት ሁኔታ ባለስልጣናት ለቫይረሱ መጨመር ምላሽ ለመስጠት እየተጣጣሩ ነው። ባለፈው ሳምንት ፕሬዚዳንት ጆ ባይደን የመንግስት ተቀጣሪዎች በሙሉ እንዲከተቡ፣ ካልሆነ ግን በግዴታ ምርመራ እንዲያደርጉ እንደሚጠየቁ አስታውቀው ነበር። ይህንን ጉዳይ ታዲያ አንዳንድ የሰራተኛ ማህበር ማህበራት የሰራተኞችን መብት የተጋፋ ሲሉ አውግዘውታል በተመሳሳይ የዩናይትድ ስቴትስ የበሽታ መከላከልና መቆጣጠሪያ ማዕከል ሲዲሲ የተከተቡ ሰዎችን ጨምሮ ሁሉም ሰዎች በቤት ውስጥና የቫይረሱን መተላለፍ ከፍተኛ በሚሆኑባቸው ቦታዎች ሁሉ የአፍና የአፍንጫ መሸፈኛ እንዲያጠልቁ አሳስቧል ከኮንግረስ ውስጥ ተካፋይ የሆኑ የህክምና ባለሙያም የህዝብ ተወካዮች ምክር ቤት ውስጥ የአፍና የአፍንጫ መሸፈኛ ጭንብል እንዲደረግ አስገድደዋል ይሁንና ጉዳዩ የማይመለከተው ሴኔት ውስጥ ያሉ አንዳንድ ህግ ጋ ውጪዎች ሁኔታዎቹን እየተቹ ነው። ኬቪን ማካርቲ የዝቅተኛ ማህበረሰብ መሪ እና የካሊፎርኒያ ግዛት ሪፐብሊካን ናቸው። በዚህ ዙሪያ እንዲህ ይላሉ የበሽታዎች መከላከልና መቆጣጠር ማዕከል ሲዲሲ የመንግስት ባለስልጣናት የፖለቲካ ማስፈጸሚያ ሆኗል የሕይወታችንን ሁሉንም ክፍል መቆጣጠር ይፈልጋል። የማህበረሰብ ጤና ምክሮች ግለሰባዊ ነጻነትን ሊጋፉ ይችላሉ፣ ነገር ግን እነሱን ተግባራዊ አለማድረግ በራሱም የሰዎችን መብት መጋፋት ነው ሲሉ ያስረዳሉ። የዋይት ሀውስ የጤና አማካሪ ዶክተር አንቶኒ ፋውቺ The fact is if you get infected even if you are without symptoms እውነታው በቫይረሱ ከተጠቃችሁ ምልክት እንኳ ባይኖርባችሁ ሌሎች ተጋላጭ ለሆኑና በአስከፊ ሁኔታ ሊታመሙ ወደሚችሉ ሰዎች ታስተላልፋላችሁ። ስለዚህ ግለሰቦችን ለቫይረሱ ተጋላጭ በማድረግ መብታቸውን እየጣሳችሁ ነው። በየጊዜው የመመሪያዎቹ መቀያየር የራሱን ሚና ሳይጫወት አልቀረም። እንደ ሲኤንኤን ሪፖርት ከሆነ በዩናይትድ ስቴትስ የተከተቡ ሰዎች ቁጥር ባለፈው ሳምንት ብቻ በ21 ከመቶ ጨምሯል። በቫይረሱ የመጠቃት መጠንም ክትባቱን እምብዛም ባለወሰዱ በአንዳንድ ደቡባዊ የሀገሪቱ ግዛቶች ውስጥ ጨምሯል። ለሚሼል ኩዊንን ዘገባ የደንገረመው ከዋሽንግተን ዲሲ በፈላጊሽ መብዛቱ ስንቱ ሊማረክ አድማጮቻችን፣ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታም ስዩም፣ በድምፅ ምህንድስናው ኤልያስ አስማረ፣ እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት። I'm on a little But Jesse.